በኢትዮጵያ እስር ቤት የሚገኙት የግንቦት ሰባት ዋና ጸሐፊ አቶ አንዳርካቸው ጽጌ በተሻለ ሁኔታ መያዛቸውን የአገሪቱ ውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሓኖም ገለጹ። ሚኒስትሩ ትላንት ለአሜሪካ ድምፅ ሬዲዮ የአማርኛው ቋንቋ ስርጭት ስለ ፕሬዚደንት ኦባማ የኢትዮጵያ ጉብኝት በሰጡት ቃለ ምልልስ ስለ አቶ አንዳርጋቸው አያያዝ ተጠይቀው ታሳሪው በመኪና ሆነው አገሪቱ በልማት እያደረገች ያለችው እንቅስቃሴ እንዲጎበኙ ሁሉ እንደሚደረግ ተናግረዋል። አሁን አንዳርጋቸው ጽጌ እኛ ጋ ነው ያለው። አሁን የእሱ አያያዝ ቪንዲክቲቭ አይደለም። እኔ ለመጀመሪያ ጊዜ ለሚዲያ ልገልጸው ነው እየተደረገ ያለውን ታውቂያለሽ። አንዳርጋቸው ጽጌ እንዲያውም ከተማ አሳዩኝ ብሎ ከተማ ይወጣል። እንዲያውም በአዳማ ያለውን ልማት እንዲያይ ወስደው አሳይተውታል። ገርሞታል እሱም። ሁለተኛ ልንገሪሽ፣ እስረኛ በማናገር ነው ላፕቶፕ የሚሰጠው። ላፕቶፕ ተሰጥቶት መጽሐፍ ጽፎ ኦልሞስት ጨርሷል። አቶ አንዳርጋቸው ፍርድ ቤት ለመቅረብ የሕግ ጥብቅና ለማግኘትና በቤተሰብ ለመጎብኘት ችለዋል ወይ ስንል ላቀረብንላቸው ጥያቄ ውጭ ጉዳይ ሚኒስትር ቴድሮስ አድሃኖም የሚከተለውን መልሰዋል። እኔ የፍርድ ቤቱን ራሱ ፍርድ ቤት ነው የሚወስደው። እዛ ላይ ብዙ አስተያየት መስጠት አልችልም። ግን ከዚህ በፊት አንዴም አይደል፣ ሁለቴ ነው የተከሰሰው። ከዛ እንዲቀርብ ቢጠየቅ ሊቀርብ ፈቃደኛ አይደለም አልነበረም። ከዛ እሱ ሳይቀርብ እሱ በሌለበት ተወሰነ ፍርድ። ስለዚህ በአለም አቀፍም በሀገራችንም ያለው ህግ ምንድን ነው አንድ ሰው እንዲቀርብ ተጠይቆ ካልቀረበ እና ከተወሰነበት ከተፈረደበት ከተፈረደበት በኋላ ከተገኘ በጉልበትም ይሁን በምን ከመጣ ፍርዱን ነው የሚቀበለው እንጂ ሊከራከር አይችልም። ምክንያቱም ቀድሞውኑ መብቱን ራሱ አልተጠቀመበትም። የእንግሊዝ ዜግነት ያላቸው የግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ጽጌ ከአንድ ዓመት በፊት ሰኔ ሁለት ሺህ ስድስት ዓመተ ምህረት የመን ውስጥ በኢትዮጵያ ጸጥታ ኃይሎች ተይዘው መወሰዳቸው ይታወሳል። ከዛን ጊዜ ወዲህ ሁለት ጊዜ ብቻ በኢትዮጵያ የእንግሊዝ ኤምባሲ ባለስልጣናት እንደተጎበኙ ተገልጿል። የብሪታንያ መንግስት በቅርቡ ባወጣው መግለጫ የዜጋው የአንዳርጋቸው ጽጌ ጉዳይ ከኢትዮጵያ መንግስት ጋር ባለው ግንኙነት አሉታዊ አንደምታ እንደሚያስከትል መናገሩ አይዘነጋም።